በትግራይ ክልል ውቅሮ ከተማ ትናንት በደረሰ የመኪና አደጋ አምስት የክልሉ የሴቶች ቢሮ ሰራተኞች ህይወት አልፏል። በአደጋው ህይወታቸው ያለፈው የክልሉ የሴቶች ጉዳይ ቢሮ ኃላፊ፣ ሌሎች ሶስት ከፍተኛ ባለሙያዎችና የመኪናው አሽከርካሪ መሆናቸውን ግርማይ ገብሩ ከመቀሌ ዘግቧል። ግርማይ ተጨማሪ አለው። በመኪናው አደጋ ህይወታቸው ላጡት የስራ ኃላፊዎች ዛሬ ጠዋት በመቀለ ከተማ በሚገኘው የሃውዜን አደባባይ የስንብት ስነ ስርዓት ተካሂዷል። የማዕከላዊ ኮሚቴ አባልና የቢሮ ኃላፊት የወይዘሮ ሙሉ ካሳ የቀብር ስነ ስርዓት የትግራይ ብሔራዊ ክልላዊ ርዕሰ መስተዳደር አቶ አባይ ወልዱና ሌሎች ባለስልጣናት በተገኙበት ዛሬ በዕዳጋ ሐሙስ የቅድስተ ማርያም ቤተ ክርስቲያን ተፈጽመዋል። የ33 ዓመቷ ወይዘሮ ሙሉ በህወሀት አስራ ሁለተኛ ጉባኤ ከተመረጡት ተተኪ ማዕከላዊ ኮሚቴ ሲሆኑ ባለትዳርና የሶስት ልጆች እናት እንደነበሩም ከቀረበው የሕይወት ታሪካቸው መረዳት ይቻላል። የትግራይ ብሔራዊ ክልላዊ መንግስት በአደጋው ሕይወታቸውን ባጡ ወገኖች የተሰማውን ሀዘን በመግለጽ ለቤተሰቦቻቸውና ወዳጆቻቸው መጽናናቱን ተመኝቷል። በትግራይ ክልል የተሽከርካሪዎች አደጋ ዘንድሮ ከአምናው ስድስት ከመቶ መጨመሩንና በዚሁ ዓመት እስካሁን ቀን ድረስ ከ ሶስት መቶ በላይ ሰዎች መሞታቸውን በትግራይ ክልል የፖሊስ ኮሚሽን ጉዳዩን የሚመለከታቸው ኢንስፔክተር ሙልጌታ አድጉ ገልጸዋል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለም